ወዳጆች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የዘላለም አምላክ ሰማይና ምድር ቢያልፉ እንኳን ቃሉ የማያልፍ እግዚአብሔር እኔና እናንተን በዚህች ቀን አንድ ላይ በራዲዮናችን ዙሪያ ሆነን ባየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗልና ስሙ ለዘላለም እየተመሰገነ ይሁን እያል ምስጋናን በፊቱ እንሰዋለን። እግዚአብሔር በመከራችን፣ በጭንቃችን፣ በአበሳችን፣ በውድቀታችን ሁሉ ውስጥ እንኳን አልጣለንም፣ አልተወንም። በሞቱና በትንሣኤው እኔንና እናንተን የታደገን የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ ዛሬም ደግሞ እንደዚሁ ይመራናል፣ ነገንም እንደሚታደገን ተስፋ እናደርገዋለን። እግዚአብሔር ለዘላለም ስሙ እየተመሰገነ ይሁን። በመስገን ጌታይ ክብር፣ ገናንነት ለስም ይሁን ከመስገን

ክብር ግና ንእንደሱለስም ይሁን ሰምትኪን ጊታይ ክብር ግና ንእንደሱለስም ይሁን ሰመትኪን ክብር ግና ንእንደሱለስም ይሁን። ተስፋዬ ጋቢሶ በዚህ ዝማሬ ስላገለገለን እግዚአብሔር ቀሪውን የሕይወቱን ዘመንና አገልግሎቱን ይባርክያልን። ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር ሆይ ጠብቀህ ደግሞ ወደ ማዕድስ ለሰበሰብከን ክብር ለስም ይሁን። ዛሬ ላንተ የሮጠው ጒልበታችን፣ ዛሬ ላንተ ወድቆ የሚነሣው ጒልበታችን ሳይዝል በግለት እንዲቆይ እግዚአብሔር ሆይ ከጸባዖትህ ደግሞ በጸጋ እንድትጠብቀን እንለምንሃለን። ሁሌም በፊት ጌታ ሆይ የታሰብን ሰዎች አድርገን በዚህች ምሽት ቃልህን ገላልጠ እግዚአብሔር ሆይ እንድታስተምረን እንዲሁም እንድትናገረን ወደንና ፈቅደን በፊት ቀርበናልና፣ አስተምረን ጌታ ሆይ፣ አስተማሪውንም መንፈስ ቅዱስ ላክልን በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ክብሯን አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን ኢየሱስ ክርስቶስ ወደ መስቀል እያመራ መሆኑን ተይዞም የሊቀ ካህናቱ ግቢ ውስጥ በምርመራ ላይ መሆኑን፣ በዚያም ሐሰተኛ ምስክሮች ቀርበው በሱ ላይ የሐሰት ቃላቸውን በመስጠት ላይ መሆናቸውን ተመልክተን ነበረ። በተሳሳተ መንገድ ጌታ ኢየሱስ ክርስቶስን የተረዱት እነዚህ ሐሰተኛ ምስክሮች ብቻ ሳይሆኑ በዚያች ሰዓትም ደቀ መዝሙሮቹ እንኳን እንደሆኑ ተረድተን ነበረ። ከምን አኳያ ለሚለው ጥያቄ ጌታ ኢየሱስ ክርስቶስ ይህም ቤተ መቅደስ አፍርሱት፣ እኔም በሦስት ቀን አስነሳዋለሁ የሚለውን የእርሱን ትንቢታዊ ቃል ከሞት እስከ ተነሳበት ቀን ድረስ ደቀ መዛሙርቱ ፈጽሞ ይህ ምን እንደሆነ አልገባቸውም ነበረ። ሐሰተኛ ምስክሮቹ ጌታ ይህን ቃል ሲናገር በዚያ የነበሩ ሳይሆኑ አይቀሩም። ነገር ግን በትክክል ባልተረዱት ነገር ላይ እንደዚያ ብሏል፣ ቤተ መቅደስን አፈርሳለሁ በሦስት ቀንም አስነሳዋለሁ ብሏል ብለው የሐሰትን ቃል ሲመሰክሩበት እንደ ነበረ ተመልክተናል ከዚያስ ቀጣዩን ደግሞ አሁን በትምህርታችን ውስጥ እንመለከታለንና መጽሐፍ ቅዱሶቻችሁ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ ሀያ ስድስት ቁጥር ስልሳ ሁለትን ተመልከቱ ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብ አንድ ስንኳ አትመልስምን አለው። ኢየሱስ ግን ዝም አለ ይላል። ሊቀ ካህኑ ጌታ ኢየሱስ እንዲመልስ ነበር የሚገፋፋው። ሸንጎውም ጌታ ከሚሰጠው ምላሽ ተነስተው ሌላ መቃወሚያ ለማዘጋጀት እንዲያመቻቸው ነበር የሚጨቀጭቀው። ጥያቄያቸው ምንም የሚረባ ስላልነበር ጌታ ኢየሱስ መልስ ሊሰጣቸው አልፈቀደም። ቁጥር ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ ይሆንክ እንደሆነ እንድትነግረን በያው እግዚአብሔር አምልሃለው አለው ሊቀ ካህናቱ ከጌታ ምላሽ በመፈለጉ በያው እግዚአብሔር እያማለ አንተ ክርስቶስ የእግዚአብሔር ልጅ ነህን ሲል ጠየቀው ቁጥር 64 ኢየሱስም አንተ አልክ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችኋለው ይላል ጌታም አንተ አ አልክ ሲል መለሰለት። ይህም ማለት አዎ ማንነቴ አንተ እንዳልከው ነው ማለቱ ነው። ኢየሱስ ስለ ራሱ ሲናገር የሰው ልጅ ብሎ ራሱን መጥራትን ይመርጣል። በትንቢተ ዳንኤልና በትንቢተ ሕዝቅኤል ይህን መጠሪያ ለጌታ ሲጠቀሙበት እንደነበረ ተጽፎ እናገኛለን። ስለዚህ አሁንም መልሶ ይህን ታላቅ ማዕረግ በመጠቀም ከእንግዲህ የሰው ልጅ በኃይል ቀኝ ሲቀመጥ፣ በሰማይም ደመና ሲመጣ ታያላችሁ ብሎ ሲናገር እናስተውላለን። 65 በዚያን ጊዜ ሊቀ ካህናቱ ልብሱን እቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለ ምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ ይላል። ሊቀ ካህናቱ ይህን በሰማ ጊዜ ልብሱን ቀደደ። ይህ የሚያመለክተው እጅግ ማዘኑንና መበሳጨቱን ሲሆን ጌታ የተናገረውን እንደ ታላቅ ስድብ መቁጠሩን ነው። ስለዚህ ጌታ ኢየሱስን የሚከሱበት ትልቅ ምክንያት እንዳገኙ አድርገው አሰቡ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት ጎሰሙትም፣ ሌሎችን በጥፊ መጥተው ክርስቶስ ሆይ በጥፊ የመታ ማን ነው ትንቢት ተናገርልን አሉ ይላል። ከዚህ ጥቅስ እንደምንረዳው እነዚህ ሰዎች ጌታ ኢየሱስን እጅግ ጠልተውታል። ይህም የሰው ልብ ከፈጣሪው ጋር ያለውን ጠላትነትና ከእግዚአብሔር ቅድስና ከጻድቁና ከአምላክነቱ ጋር ጠብ እንዳለው የሚያሳይ ነው። እኛ ከፍጥረታችን ለእግዚአብሔር የማንመች ጠላቶች እንደሆን ከዚህም የተነሳ የእግዚአብሔርን ዙፋን የምንቀናቀን እንደሆን ተገንዝበን ይሆንን? በቅርብ ጊዜ በአሜሪካ አገር ሰዎች እግዚአብሔር ሞቷል በማለት ይጮኹ ነበረ። ይህን የሚሉት እርሱን ከዙፋኑ ለማውረድ ፈልገው ነው። የሰው ተፈጥሮ እግዚአብሔርን ይጠላል ወገኖቼ። ጌታ ኢየሱስ በዚህ የአይሁድ ሸንጎ ፊት ተተፋበት፣ ጎሰሙት፣ በጥፊ መቱት፣ ዘበቱበትም። አይኑን በጨርቅ እያሰሩና የመቱት ክርስቶስ ሆይ ትንቢት ተናገር የመታ ማን ነው እያሉ አላገጡበት። ከቁጥር ስልሳ ዘጠኝ እስከ ሰባ ሦስት ባለው ስፍራ ጴጥሮስ ኢየሱስ ክርስቶስን እንደ ተባለው ስለ መካዱ የሚያወሳውን ክፍል ነው የምንመለከተው። የገሊላ ሰዎች ንግግር ከይሁዳ ሰዎች ንግግር በመጠኑ የተለየ ነበረ። ጴጥሮስ የገሊላ ሰው ስለ ነበር አነጋገሩ ከይሁዳ ሰዎች ይለይ ነበርና ቁጥር ሰባ አራትን ተመልከቱ። በዚያን ጊዜ ሰውየውን አላውቀውም ብሎ ሊረግምና ሊምል ጀመረ፣ ወዲያውም ዶሮ ጨኸ ይላል። ጴጥሮስ ማንነቱን ማወቅ ያቃተው ደካማ ሰው ነበረ። ጌታ ኢየሱስ ግን እምነቱ እንዳይጠፋ አስቀድሞ ስለ እርሱ የምልጃ ጸሎታ አድርጎለት ነበረ። ቁጥር ሰባ አምስት የመጨረሻው ክፍላችን ነው። እናንብበው። ጴጥሮስም ዶሮ ሳይጮ ሦስት ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጪም ወጥቶ መራራ ልክሶ አለቀሰ ይላል። ስምዖን ጴጥሮስ በተሳሳተ ቦታ ነበረ። ያ ስፍራ ለእርሱ የፈተና ስፍራ ነበረ። ጌታን አላውቀውም በማለቱ በደለኛ ሰው ነበረ። ነገር ግን ጴጥሮስ ከልቡ በመጸጸት ከንባ ጋር ንሳ በመግባቱ ወደሚወደው ጌታ ተመልሶ እንደ ገና ኅብረቱ ታደሰለት። ይህ ስለ ሆነ ነው ጴጥሮስ ከመንፈስ ቅዱስ መውረድ በኋላ የመጀመሪያውን ታላቅ ስብከት ስለ ጌታ ያውነት ለብዙ ሺህ ሰዎች የሰበከው በዚህም ስብከት ከሦስት ሺህ ሰዎች በላይ ጌታን በማግኘት ድነዋል። ጴጥሮስ በንሳ በመመለሱ ታላቅ በረከትን አገኘ። ይሁዳን አስቡ። በንሳ ወደ እግዚአብሔር መመለስ አልቻለም። ይቅርታን ለማግኘት ሲል በኢየሱስ ክርስቶስ ፊት የመውደቅ ልብ አልነበረውም። ወገኖቼ እስቲ ሁለቱን አነጻጽሩ። በዚህ ምዕራፍ ውስጥ በመስቀል ላይ የሚሰቀልበትን ቀን የወሰነው ማን እንደሆነ፣ ማርያም ጌታን በሽቱ መቀባቷና በጸጉሩ እግሯን ማበሷ ምን ትርጉም እንደ ተሰጠው፣ እንዲሁም ስለ ንሳ ጌታ መንፈስ ቅዱስ ያስተማረንን በስፋት ተመልክተናል። ቀጠል በማድረግ ደግሞ ከምዕራፍ ስምንት ምንት እነሆ ጌታ እግዚአብሔር አምላካችን የሚናገረንና የሚያስተምረንን አንድ ላይ እንመለከታለን። በዚህ ምዕራፍ ውስጥ ከስቅለት ጋር የተያዙ ሁኔታዎችን ለምሳሌ የአይሁድ ሸንጎ ጌታ ኢየሱስን ለጲላጦስ አሳልፈው ስለ መስጠታቸው፣ ስለ ይሁዳ መጸጸት፣ ጌታ በጲላጦስ ስለ መመርመሩ፣ ስለ በርባን መፈታትና ስለ ኢየሱስ ስቅለት ሞትና መቀበር እንዲሁም መቃብሩ ስለ መታተሙና ጠባቂዎች እንደ ተመደቡለት በዚህ ክፍል ውስጥ በዝርዝር እናያለን። አሁን የወንጌል መልእክት ማዕከለኛ እውነት ወደ ሆነው ክፍል ይደርሰናል። ይኸውም የኢየሱስ ክርስቶስ መሰቀል ነው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያው መልእክት በምዕራፍ 15 ቁጥር 3 እንዲህ ብሎ ነበር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጣዋችው እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላል። አሁን ከድርጊቶቹ ሁሉ ታላቁና የበላይ ወደ ሆነው ድርጊት እመተናል። ሌሎችም ወንጌሎች በዝርዝር ስለ መሰቀሉ እንዳልጻፉ ሁሉ ማቴዎስም በመስቀሉ አካባቢ ስለሆነ ሁኔታ እንጂ ስለ መሰቀሉ በዝርዝሩ ሁኔታውን አልጻፈልንም። በስቅለት ጊዜ በሰማይ ባለው እግዚአብሔር አብና በመስቀል ላይ ተሰቅሎ በነበረው በልጁ በኢየሱስ ክርስቶስ መካከል የተካሄደ ታላቅ ቁም ነገር አለ። መስቀሉ ንጹሕ የእግዚአብሔር በግ የዓለምን ኃጢአት ያስወገደው የተሰጠበት መሰዊያ ነው። ማቴዎስ በወንጌሉ ላይ በመስቀል ሰቀሉት በማለት ብቻ ነው የገለጸው ያብራራው። በቃ ምዕራፉ የሚጀምረው ኢየሱስ ክርስቶስ በጌተ ሰማኒ የአትክልት ስፍራ ከተያዘ በኋላ ወደ ቀያፋ ከመጣም በኋላ በአይሁድ ሸንጎም ከቀረበ በኋላ የሐሰት ምስክሮችም ከመሰከሩበት በኋላ ከተገረፈና ካላገጡበት በኋላና ጴጥሮስም ከካደው በኋላ በሚቀጥለው ቀን ጠዋት የሆነውም በመጥቀስ ነው። እስቲ ቁጥር አንድን እናንብበው። ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገሉት በኢየሱስ ላይ ተማከሩ፣ አስሮም ወሰዱት ይላል። በዚህ ክፍል ውስጥ ሸንጎው ኢየሱስን ለጲላጦስ አሳልፎ ስለ መስጠቱ እንመለከታለን። በኢየሱስ ክርስቶስ ላይ ክስ መስርተው ወደ ፍርድ አመጡት። ጌታን ወደ ጲላጦስ ሲያመጡት በሮማውያን ፍርድ ቤት የሚያስከስሰው ጥፋት እንደ ሠራ በማመን ነው ለገዢው ለጴንጤናዊ ጲላጦስም አሳልፎ ሰጡት፣ የሚለውን ቃል ደግሞ ከቁጥር ሁለት እናነባለን። ጲላጦስ ምንም እንኳን ቤተ መንግሥቱ በሜዲትራንያን ባህር አጠገብ በምትገኘው በቂሳርያ ቢሆንም በኢየሩሳሌምም ጊዜያዊ ቤተ መንግሥት ነበረው። በአይሁድ የፋሲካ በዓል ወቅት ብዙ ሕዝብ ወደ ኢየሩሳሌም ስለሚመጣ ከፍተኛ መጨናነቅ ሆኗል። ይህንንም አጋጣሚ በመጠቀም የሕዝብን አመፅ የሚቀሰቅሱ ሰዎች ስለሚመጡ የከተማውን ጸጥታ ለመጠበቅ የጲላቶስ ወታደሮች ይመጡ ስለነበር ጲላጦስም በባዕሉ ሰሞን በኢየሩሳሌም ነበረ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደ ተፈረደበት አይቶ ተጸጸተ። ሰላሳውንም ብር ለካህናት አለቆችና ሽማግሌዎች መለሰ ይላል ይሁዳ ሰላሳውን ብር ለመመለስ ወደ ካህናት አለቆችና ሽማግሌዎች ለመመለስ ሲመጣ ኢየሱስ ክርስቶስ በዚያ ነበረ። የካህናት አለቆችና ሽማግሌዎች ኢየሱስ ክርስቶስን ወደ ጲላጦስ ይዘውት ሲሄዱና በአዳራሽ ውስጥም ለፍርድ ሲያቆሙት ይሁዳ በዚያ ሆኖ ሁኔታውን ይከታተል ነበር። ይሁዳ ወደ ኢየሱስ ክርስቶስ ተመልሶ ይቅርታ ለምን አልጠየቅም የሚል ጥያቄ እዚህ ላይ ሊነሳ ይችላል። መልካም ነው። ከዚህ ይልቅ ግን ወደ ካህናት አለቆች ሄዶ የሚከተለውን ተናገረ። ቁጥር አራትን ተመልከቱ። ንጹሕ ደም አሳልፌ በመስጠት በድያ አለው አለ እነርሱ ግን እኛስ ምን አግዶን፣ አንተው ተጠንቀቅ አሉት ይላል። የካህናት አለቆች የመለሱለት መልስ በሌላ አባባል ያደረግከውን አድርጋል፣ እሱም ተፈጽሟል፣ ለሠራውም ሥራ የሚገባህን ከፍለንሃል፣ ከአሁን በኋላ አንተን አንፈልግህም የሚል ነው። ቁጥር አምስት፣ ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። ይህ ሰው ከቤተ መቅደስ አካባቢ ወጥቶ ራሱን ሰቀለ። ወደ ኢየሱስ ክርስቶስ ተመልሶ ይቅርታ መቀበል ይችል ነበረ፣ ንሳ መግባት ይችል ነበረ። ግን በእድሉ ሊጠቀም አልቻለም። ቁጥር ስድስት፣ የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምሮ አልተፈቀደም አሉ። ገንዘቡ የደም ዋጋ ስለነበረ ወደ ቤተ መቅደስ እንዳይገባ ከለከሉ። እንዴት ያሉ ሃይማኖተኞች ናቸው! ቁጥር ሰባትና ስምንትን ተመልከቱ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ ይላል። ይህ በአስደናቂ ሁኔታ የተፈጸመውን የትንቢት ቃል ያሳስበናል። በቁጥር ዘጠኝና አስር ውስጥ ተጠቅሶ የሚገኘው የትንቢት ቃል በኤርምያስ ምዕራፍ 18 ከቁጥር አንድ እስከ አራት ተጠቅሶ የምናገኘው ሲሆን በቀጥታ ጥቅሱ የሚገኘው በትንቢተ ዘካርያስ ምዕራፍ 11 ከቁጥር 12 እስከ 13 ውስጥ ነው። በብዙ አይሁዶች ዘንድ የሚጠቀሰው ግን የኤርምያሱ ጥቅስ ነው። ይህም የሆነው ኢየሱስ ክርስቶስ በምድር ላይ ይመላለስ በነበረበት ጊዜ ትንቢት ኤርምያስ ከትንቢት መጻሕፍቶች የመጀመሪያው ስለ ነበረ ነው። በዚህ ክፍል ግን ትኩረት ሊሰጠው የሚገባው ነገር ይሁዳ ሰላሳውን ብር ሊመልስ ወደ ካህናት አለቆች ሲመጣ ኢየሱስ ክርስቶስ በዚያ መገኘቱ ነው። ነገር ግን ኢየሱስ ክርስቶስ ለሰው ልጆች ሁሉ ለይሁዳም ጭምር ሊሞት ወደ መስቀል ሄደ ነበረ። ጌታ ኢየሱስ ይሁዳ ወደ እርሱ እንዲመለስ ሰፊ ጊዜ ሰጥቶት ነበረ። በመጨረሻው ሰዓት እንኳን ወደ ጌታ መጥቶ ይቅርታን ሊጠይቅና ሊቀበል ይችል ነበረ። በቁጥር አስራ አንድ ደግሞ ጲላጦስ ኢየሱስን እንዴት እንደ መረመረው እንመለከታለን። የሃይማኖት መሪዎች ኢየሱስ ክርስቶስን እግዚአብሔርን ተሳድቧል በማለት ሊያስወግዱት ነው የፈለጉት። ሊቀ ካህናቱ እርሱ ክርስቶስ እንደሆነ እንዲነግረው በመላ እንደ ጠየቀው ታስተውላላችሁ ወይም ታስታውሳላችሁ። ኢየሱስ ክርስቶስም እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲህ ሲል ነገረው፣ ከእንግዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። የሃይማኖት መሪዎች ይህን ንግግር እንደ ስድብ ነው የቈጠሩት። በዚህም ምክንያት በድንጋይ ሊወግሩትም እፈልገው ነበር። ነገር ግን ሮማውያን ማንንም እንዳይገድሉ ከልክለዋቸው ስለ ነበር ኢየሱስን ለጲላጦስ አቅርቦ ሊያስገድሉት ወሰኑ። ሮማውያንን በሚያስቈጣ ሁኔታ ራሱን የአይሁድ ንጉሥ አድርጓል በማለት ከሰሱት። የኢየሱስ ክርስቶስ ምላሽ ግን አንተ አልክ ወይም እንዳልከው ነው የሚል ነበረ። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም ይላል። የሐሰት ክስ በሚከሱት ጊዜ ጌታ ኢየሱስ ክርስቶስ ከጉዳይም አልቈጠረውም። ስለዚህም አንዳችን እንኳን አልመለሰላቸውም። ቁጥር አሥራ ሦስትና አሥራ አራት እሱ በሸላቾች ፊት ዝም እንደሚል በግ ዝም ያለ የእግዚአብሔር በግ መሆኑን ከዚህ ክፍል እንመለከታለን። ቁጥር አሥራ አምስትና አሥራ ስድስት ማቴዎስ በዚህ ስፍራ ስለ ተደረገው ነገር እንደ ሌሎቹ ወንጌሎች ትኩረት ሰጥቶ አልጻፍም። በአጭሩ እውነቱን ብቻ ገልጾ አልፎታል። በግልጽ እንደሚታየው የሃይማኖት መሪዎች ኢየሱስ ክርስቶስን ለሞት በሚያበቃው ወንጀል እንዳልከሰሱት ጲላጦስ ተረድቷል። ኢየሱስ ክርስቶስ በሮማ ገዢዎች ላይ አመፅ እንዲነሳም አላደረገም። ሌሎች አድርገው ይሆናል፣ እርሱ ግን አላደረገም። ጲላጦስ በኢየሩሳሌም ሁከት እንዳይነሳ ብሎ የአይሁድንና የሃይማኖት መሪዎችን ጩኸት ዝም ለማሰኘት እንደ ጥያቄያቸው በኢየሱስ ክርስቶስ ላይ ለመፍረድ በአንድ በኩል ይፈልጋል። በሌላ በኩል ደግሞ ኢየሱስ ክርስቶስን ለሞት የሚያበቃው ወንጀል ስላላገኘበት የሞት ፍርድ ሊፈርድበት አልፈቀደም። በየበዓላቱ አንዳንድ እስረኛ የመፍታት ልማድ ስለነበረው ለሕዝቡ አንድ ምርጫ አቀረበ። ኢየሱስ ክርስቶስን ወይም ወንበዴና እስረኛ የነበረውን በርባንን ከሁለቱ የትኛውን ሊፈታላቸው እንደሚወዱ ጠየቃቸው። በርባን ግን ነፍሰ ገዳይ ዘራፊና ሕግን ተላላፊ ሰው ነበረ። ቁጥር 17ና 18ን ተመልከቱ። በኢየሱስ ክርስቶስና በበርባን መካከል ያለው ልዩነት ከፍተኛና ግልጽ ስለ ነበር ሕዝቡ ኢየሱስ ክርስቶስን እንዲለቅላቸው ወይም እንዲፈታላቸው ይመርጣሉ ብሎ ጲላጦስ አስቦ ነበረ። ጲላጦስ ብልህ ፖለቲከኛ ነበረ። ሕዝቡ በርባን እንዲሰቀልና ኢየሱስ እንዲለቀቅ ይመርጣል ብሎ እርግጠኛ ነበር። ይህንን ምርጫ ያቀረበው እርሱ ከገጠመው ችግር መውጫ ቀዳዳ ይሆናል ብሎ አቅዶም ነበረ። ቁጥር 19 እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻዲቅ ሰው ምንም አታድርግ ብላ ላከችበት ይላል የጲላጦስም ሚስት በራሷ እምነትና አመለካከት የኢየሱስ መያዝና ለፍርድ ወደ ጲላጦስ መቅረቡ ስላስጨነቃት በዚህ ጻዲቅ ሰው ላይ አንዳች እንዳታደርግ ተጠንቀቅ ብላ ላከችበት ቁጥር ሀያ የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ ይላል የሃይማኖት መሪዎችም ብልጥ ፖለቲከኞች ነበሩ በሕዝቡ መካከል በመመላለስ በርባንን እንዲፈታላቸው ኢየሱስ ክርስቶስን ግን እንዲሰቅለው ጲላጦስን እንዲለምኑ ሕዝቡን ያባብሉ ነበረ ከቁጥር 21 እስከ 22 ያለውን ተመልከቱ በዚህ ስፍራ ጲላጦስ ፈራጅ ስለነበር ምን ማድረግ እንዳለበት ሕዝቡን መጠየቅ አልነበረበትም። ዮሐንስ በወንጌሉ ላይ እንደ ገለጸው ጲላጦስ በተደጋጋሚ ኢየሱስን በግል አነጋግሮት ነበር። ከኢየሱስ ክርስቶስ ጋር ያደረገውን ንግግር ስንመለከት ጲላጦስ ኢየሱስን ያለው ከእኔ ጋር ብትስማማ እኔ ነፃ እንድትወጣ አድርግሃለሁ፣ እኔም ከገባሁበት ግራ ከሚያጋባ ሁኔታ ውስጥ መውጫ አገኛለሁ የሚል ነበር። ነገር ግን ኢየሱስ ክርስቶስ ከጲላጦስ ሐሳብ ጋር አልተስማማም። ስለዚህ ይህንን ሁኔታ ባንክሮ ስንመለከተው ጲላጦስ ለፍርድ የቀረበ ኢየሱስ ደግሞ ፈራጅ ሆነው እናገኛቸዋለን። ጲላጦስ አንጻራዊ የሆነ ውሳኔ ለመስጠት እንዲያመቸው አሁንም ሕዝቡን ክርስቶስ የተባለውን ኢየሱስን ምን ላድርገው ሲል ይጠይቃል። ምላሹ ግን ቁጣ በተሞላበት ሁኔታ ይሰቀል ይሰቀል የሚል ነበረ። ቁጥር 23 ገዢውም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጮታ በዙ ይላል። በስሜታዊነት የሚጮው ሕዝብ አብዛኛውን ጊዜ ምክንያት የለውም። በቁጥር 24 ስንመለከት ጲላጦስ ለእጁ ውሃ እንዲመጣለት በማድረግና በመታጠብ በኢየሱስ ክርስቶስ ላይ ከደረሰበት ነገር ነጻ መሆኑን ለማስታወቅ ሞከረ። ነገሩ ግን እንደዚህ ቀላል አልነበረም። ከፍርድ ነጻ እንዲሆን እያንዳንዱ ሰው ጌታን ለመቀበል የሚወስነው ውሳኔ መወሰን አለበት እንጂ እጁን በውሃ መታጠቡ ከበደል አያነጻውም። ጲላጦስ እጁን በውኃ ታጥቦ ከዚህ ሰው ደም ንጹሕ ነኝ ቢልም ለዘመናት በቤተ ክርስቲያን የእምነት መግለጫ ሆኖ በጴንጤናዊ በጲላጦስ ዘመን መከራ በተቀበለ በኢየሱስ ክርስቶስ እናምናለን እየተባለ ጲላጦስ ሲጠቀስ ይኖራል። እጁን በውኃ የቱንም ያክል ቢታጠብም ንጹሕ ደም አሳልፎ በመስጠቱ በደለኝነቱ የማይቀር ጒዳይ ነው። ቁጥር አምስትና ስድስት ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ ይላል። ጲላጦስ የሕጉን ጉዳይ ራሱ ለማቆም ፈልጎ ነበረ። ነገር ግን አንድ ውሳኔ መወሰን ነበረበትና ይህን የመሰለ ውሳኔ ሰጠ። ውሳኔውም ተቃውሞውን ያመለክታል። ቁጥር 7 በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት ጭፍራውንም ሁሉ ወደ እርሱ አከማቹ ይላል። ወታደሮቹ ደስ ያሰኛቸውን ያደርጉበት ዘንድ ነፃነት አገኙ። ለእነዚህ ጨካኞችና አስፈሪ ወታደሮች፣ እንዲሁም ክፉ ለሆነው ሕዝብ መጫወቻ የሆን ዘንድ ጌታችን አሳልፎ ተሰጠ። ልብሱንም ገፈው ቀይ ልብስ አለበሱት። ከሾም አክሊል ጎንጉኖ በራሱ ላይ በቀኝ እጁም መቃ አኖሩ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት ይላል። ቁጥር ስምንትና ዘጠኝን ተመልከቱ። ያደረጉት ነገር ሁሉ እጅግ የሚያስፈራ ነው። ቁጥር ሰላሳ ተፉበትም መቃውንም ይዘው ራሱን እመቱት ይላል። ጌታ ኢየሱስ ከመሰቀሉ በፊት ወታደሮቹ በእርሱ ላይ ለማላገጥ ጥሩ አጋጣሚ ሆነላቸው። በስቅለት እንደሚገደል ስላወቁ ከመሞቱ በፊት ሊጫወቱበትና የፈለጉትን ሊያደርጉበት ሞከሩ። የሮም ወታደሮች እስረኛ ሲያገኙ የሚጫወቱትን የቃሪያ ጥፊ የተባለውን ጨዋታቸውን በጌታ በኢየሱስ ላይ ያደረጉ ጨዋታውን የሚያደርጉት እስረኛውን አይኑን በጨርቅ ያስሩና ከመካከላቸው አንደኛው ወታደር የቻለውን ያህል ተንጠራርቶ በቃሪያ ጥፊ እስረኛውን ይመተዋል እስረኛው ጭው ብሎበት ራሱን ስቶ ባለበት ሰዓት ጨርቁን ከአይኑ ላይ ይፈቱና ማነው የመታ ከመካከላችን የመታ እናሳይ? እያሉ ያላግጡበታል። ማሳየት ካልቻለ ጥፊው ይቀጥላል። እነዚህ ወታደሮች በጌታ በኢየሱስ ላይ ያላገጡት ይህን የመሰለውን ጨዋታ በመጫወት ነበረ። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጐሳቁሏልና ይላል ኢሳይያስ። ኢሳይያስ 52 ቁጥር 14 ተመልከቱ። ኢሳይያስ 52 ቁጥር 14 ቁጥር 31ና 32ንም ተመልከቱ። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት ሊሰቅሉትም ወሰዱት ሲወጡም ስምዖን የተባለ የቀሬናን ሰው አገኙ እርሱንም መስቀሉን ይሸከም ዘንድ አስገደዱት ይላል ኢየሱስ ክርስቶስ ሊነገር ለማይቻል ሥቃይና መከራ አሳልፎ ተሰጥቶ ነበር ከዚህም የተነሳ መስቀሉን መሸከም እስኪያቅቶው ድረስ እጅግ ደክሞ ነበረ ከቁጥር 33 ጀምሮ ያለውን ክፍል ስታነቡ ደግሞ ስለ ስቅለቱ የሚያወሳውን አንድ በአንድ እንመለከታለን ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ ደረሱ ይላል። ያ ጎልጎታ የተባለውን ሥነ ምድራዊ አቀማመጥ ስንመለከት በመጽሐፍ ቅዱስ የራስ ቅል ተብሎ እንደ ተገለጠው ዛሬም የራስ ቅል የሚመስልህ ስፍራ ነው። በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት፣ ቀምሶም ሊጠጣው አልወደደም ይላል ቁጥር 34 ይህ በመዝሙር 69 ቁጥር 21 የተነገረው የትንቢት ቃል ፍጻሜ ነው። ለመብሌ ሐሞት ሰጡኝ ለጥማቴ ሆምጣጤ ሰጡኝ ይላል። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ የሚለውን ቃል ደግሞ ቁጥር 35 ላይ ነው የምናገኘው። ይህም በመዝሙር 22 ስለ መስቀል ሞቱና ልብሶቹን ዕጣ እንደሚጣጣሉበት የተነገረው ትንቢታዊ ቃል ፍጻሜ ነው። ልብሶቼን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ ይላል፣ መዝሙር በቅንፍ 22 ቁጥር 18። በዚያም ተቀምጠው ይጠብቁት ነበር የሚለውን ደግሞ በቁጥር 36 ላይ እናገኛለን። እንደኔ አመለካከት የሰዎች ልጆች የመጨረሻ የውድቀት ታዘክት የተገለጠው በዚህ ስፍራ ነው። ኢየሱስን እንደዚህ አሰቃይተውና በመስቀል ላይ ሰቅለው ቁጭ ብሎ መጠባበቃቸው የውድቀታቸው መጨረሻ ነው። ከቁጥር 37 እስከ 40 ያለውን ተመልከቱ። በዚህ ክፍል አንተ የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ እያሉ የሚያላግጡበትን ሰዎች ጫጫታውንና ውካታውንም እንመለከታለን። ይህን አባባላቸውን ስታስተውሉ ጥርጥር እንዳላቸው ያስታውቃል። ጌታ ኢየሱስ ከመስቀል ላይ በመውረድ አልነበረም የእግዚአብሔር ልጅነቱን የሚያረጋግጠው፣ አሁን ለታላቁ ድል ማለትም ለኃጢአተኞች በመስቀል ላይ ሊሞት በመጨረሻ ሰዓት ላይ ነው። እንዲህም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ ይላል ቁጥር አርባ አንድ ደም በደም እስከሚሆን አሰቃይተውታልና ከዚህ በኋላ በሰላም ይሙት ብሎ ወደ የቤታቸው እየሄዱ ይመስላችሁ ይሆናል። ነገር ግን አልሄዱም። መሞቱን እስኪያረጋግጡ ድረስ በዚያው ቆይተው ነበረ። ሌሎችን አዳነ፣ ራሱን ሊያድና አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ይላል። ቁጥር አርባ ሁለት ሌሎችን እንዳዳነ መናገራቸው እውነተኛ ንግግር ነው። ነገር ግን ለማዳን በመስቀል ላይ መሞት እንዳለበት አላወቁም። ጌታ ኢየሱስ ከመስቀል ወርዶ ቢሆን ኖሮ እኔና እናንተ ሁላችን በጠፋን ነበረ። ሁላችንም የገሃነም ጥፋት ባገኘን ነበረ። ነገር ግን የእኛን ስፍራ ወስዶ በመስቀል ላይ ሞት፣ የበርባንን ቦታ ወስዶ፣ በርግጥ የሁላችንንም ስፍራ እርሱ ወስዶ አዳንን። እነርሱ ግን ከመስቀል ይውረድ እኛም እናምንበታለን አሉ። በርግጥ ያምኑበታልን? እኔ ግን አይመስለኝም። ቁጥር አርባ ሦስት በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደውስ አሁን ያድነው ይላል ሕዝቡ። ጌታ ኢየሱስ መለኮት ለመሆን የፈለገ አድርገው እንጂ እርሱ መለኮት መሆኑን አልተረዱም ነበረ። ዛሬስ ወገኖቼ በእግዚአብሔር እናምናለን የምንል በቤቱ ውስጥ ዕድሜ የቈጠረን ሰዎች በትክክል ጌታ ኢየሱስ ክርስቶስን አምነን አውቀነዋልን፣ ወይንስ እንዲሁ በሃይማኖት መልክ ብቻ እንመላለሳለን? እግዚአብሔር እያንዳንዳችንም ይርዳል። ደህና አደሩ። ሸክሜን ልጣል ሸክሜን ማረፊያ ኢየሱስ፣ ሰላም የባንተ ነው፣ ክብርት የባንተ ነው። ሁሉ ያለ ክብትኝ መስቀልክን ያየው መስቀልክን ያየው ያኔ መከራይ ችግሬን ረሳለ፣ ጭንቀቴን ረሳለ።